በኮሎን ጀርመንና በሌሎችም ከተሞች በአውሮፓውያን አዲስ ዓመት ወቅት በሴቶች ላይ የደረሱትን ጥቃቶች ያስተባበሩት የስደተኞች ቡድኖች ናቸው ከተባለ በኋላ በአውሮፓ ያለው የኢሚግሬሽን ቀውስ መልኩን ቀይረዋል ይላል። የስዊድን ፖሊሶች በአገሪቱ ውስጥ በሴቶች ላይ የደረሱ ተመሳሳይ ጥቃቶችንም ሸፋፍነዋል ለሚለው ክስ ባለስልጣናት መልስ እንዲሰጡ ይጠበቃል። ስደተኞች ከሰሜን ምስራቅ ከመካከለኛው ምስራቅና ከሌሎች አንዳንድ የእስያ ክፍሎች ወደ አውሮፓ በሚጎርፉባት በሚጎርፉበት በአሁኑ ወቅት የአውሮፓ መንግስታት ስደተኞቹን ባስተናገዱ አገሮች ውስጥ የተቀሰቀሰውን ጸረ ስደተኞች ስሜት ወይም ጸረ ስደተኝነት የጎላበት ስሜት ለማርገብ እየታገሉ እንደሆነ በመግለጽ የአሜሪካ ድምጽ ራዲዮ ዘጋቢ ዛለቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች። ፔጊዳ የተባለው የጀርመን ቀኝ ክንፍ ቡድን ያስተባበረው ጸረ ስደተኞች ሰልፍ በሚካሄድበት በአሁኑ ወቅት በብዙ ሺህ የሚቆጠሩ ሰዎች መቻቻል እንዲኖር ጥሪ በማድረግ ሌፕዚክ በተባለችው ምስራቃዊት ከተማ መንገዶች ላይ ሰልፍ ወጥተዋል። ጸረ ስደተኞች ቡድኖች በምዕራቡ ዓለም እስላማዊነትን ማስፋፋት የሚሉትን የመቃወም ሰልፍ ማድረግ ከጀመሩ ውለው አድረዋል። ታቲያና ፌስተሪን የተባለች የፔጊዳ መሪ ስደተኞቹ ሴቶችን ማጥቃት ጀምረዋል ትላለች። እነዚህ ሙስሊም ስደተኞች አጠቃላይ የሽብር ጥቃት ጀምረዋል። የጀርመን ሴቶችን ነጣ ያለ ጸጉር ቀለም ያላቸውን ነጭ ጀርመናዊያን ሴቶች እያጠቁ ነው። ጸረ ስደተኞች የሆኑ ቡድኖች ትናንት ኮሎኝ ከተማ ላይ በፓኪስታን በሶሪያና በአፍጋኒስታን ስደተኞች ወንዶች ላይ ተከታታይ ጥቃቶች አካሂደዋል። ይሁንና በርካታ የሀገሪቱ ሴቶች ጥቃቱን በመቃወም በመንገዶች ወጥተዋል። የጽንፈኞቹ ቀኞች ተቃዋሚ የሆነው የኮለኝ ቡድን አባል የሆነችው ኤሚሊ ሚችልስ ፔጊዳ የተባለው ጽንፈኛ ቡድን ተግባር እንደሚያስቆጣት ገልጻለች። ፔጊዳ በአሁኑ ወቅት የሚፈጽመው ተግባር ያስቆጣኛል። ፔጊዳም ሆነ በዛሬ ዕለት የተሰባሰቡት ዱርዮቹ ሁሉ ስለ ሴቶች መብት ደንታ እንደሌላቸው ሁላችንም የምናውቀው ነገር ነው። ሁሌም ቢሆን እዚህ የሚመጡት የውጭ ሀገራት ተወላጆችን ለመደብደብ ነው፣ ፕሮፓጋንዳቸውን ለማሰማት እንጂ በሴቶች ላይ የሚፈጸመውን አድሎ ለመቃወም አይወጡም እኮ። በሌላ ዜና ደግሞ ስዊድን ውስጥ ፖሊሶች በአዲሱ ዓመት በዓል ወቅት አብዛኛውን ጥቃት የፈጸሙት ስደተኞች ናቸው የሚለውን ወሬ ሸፋፍነዋል እያሉ ነው የሀገሪቱ ሚዲያ ዘገባዎች። የብሔራዊ ፖሊስ ኃላፊ ዳን ኤሊያሰን በክሱ ላይ ምርመራ እንደሚካሄድ ትላንት አስታውቀዋል። ይህ ጉዳይ በሚገባ መጣራት ያለበት ነገር ነው። ይህ ዜና እውነትነት ካለው መስተካከል ይኖርበታል። የጀርመን ቻንስለር አንጌላ ሜርከል ደግሞ ገደብ የሌለው የስደተኞች ፍሰት ጋብ እንዲል ያስፈልጋል ብለዋል ለሰዎች መሰደድ ምክንያት የሆኑትን ነገሮች መዋጋቱ ላይ ማትኮር ይኖርብናል። አሁን በተጀመረው በአዲሱ ዓመት ውስጥ ማድረግ የምንፈልገው ነገር የስደተኞችን ቁጥር ጉልህ በሆነ መንገድ እንዲቀንስ ማድረግ ነው። እዚህ ያሉት ስደተኞች ከህዝቡ ጋር እንዲዋሃዱ ማድረግ ስለሚያስፈልግ በአሁኑ ወቅት ሰው ሁሉ የሚነጋገርበት ነጥብ ስደተኞቹን ለማዋሃድ የተሻለው መንገድ የትኛው ነው የሚለው ነው። ባለፈው ሌሊት ላይ የተፈጸመውን አስከፊ ድርጊት ስለምናውቅ የመዋሃድ ተግባርን ለማሳካት በህብረተሰቡ ዘንድ ግልጽነት እንዲኖር ያስፈልጋል። ይሁንና ስደተኞቹም ቢሆኑ የእኛን ህግና እሴት ለማክበር ፍላጎት እንዲኖራቸው ያስፈልጋል። በግጭትና በትርምስ ባህል ውስጥ ላደጉት አንዳንድ ሰዎች ከህዝቡ ጋር የመዋሃዱ ተግባር ከባድ ሊሆንባቸው ይችላል።